ፑንትላንድ በግዛቷ የሚገኙ ቁጥራቸው 1400 የሚደርስ ኢትዮጵያውያንን ወደ አገራቸው መልሳለች። እርምጃውን የወሰደችው የበርካቶችን ሕይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጡ ስለነበር ነው ተብሏል። አዲስ ቸኮል ዝርዝሩን ይዟል። በዛሬው ዕለት የድንበር ከተማ ከሆነችው በሆ ከተማ አንድ ሺህ አራት መቶ የሚሆኑ ኢትዮጵያውያን ከፑንትላንድ ተሸኝተው መጥተዋል። ፑንትላንድ እርምጃውን የወሰደችበትን ምክንያት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሀመድ በተለይ ለቪኦኤ እንዲህ ብለዋል። ባለፈው ድር ታስታውሰው አንድ ጀልባ በጅቡቲ ባህር ላይ ሞቶ ነበርና ኢትዮጵያ የበዛበት ብዙ ጊዜ የሚቆበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በመጫ የሚያቋርጡት ና ያን አሁን ባህሩን ስለዘጉት እነዚህ ይቆበላላችሁ ስለተባሉ በዛ መሰረት ነው ወደ ሀገራቸው ይመለሱ ብሎ እነሱ ያመሰ አንድ ሺህ አርባ ሰው ነው የመለሱት። ኢትዮጵያውያኑ በአሁኑ ሰዓት ከድንበር ከተማ አቦ ወደ ዋዋርደር እየመጡ ሲሆን መዳረሻቸውም ጅጅጋ ከተማ ይሆናል ተብሏል። እንደ አቶ አብዱላሂ ኢትዮጵያውያኑ ሶማሌ ክልል ሀገራቸው ስለሆነ የሚፈልጉትን ድጋፍ ሁሉ ይደረግላቸዋል ብለዋል። አሁን ጊዜ በኬላ ከዚህ ከተልቋል ወደ ዋገር መሀል እንዲመለሱና ወደ እንድናመጣቸው ነው እና በየቸው የቀበላቸው ነው። አሁን ሀገራቸው ነው የገቡት ክልሉ ሀገራቸው ነው ኢትዮጵያ ውስጥ ነው የገቡት ስላሉ አሁን እነሱ ከፈለጉት እዛ መስራት ይችላሉ። ካልፈለጉ ደግሞ ወደ የንትናቸው መመለስ ይችላሉ። እነዚህ በሳቸው ፍላጎት መጀመሪያ ጊዜ ድረሱ ብለናል። እኛ ለንከባቸው ለማቋቋሙ ለመለሰም የሚመጡ ጅጋ ስለሆነ ጅጋዊነትና ከዚያ በኋላ እነሱ በፈልገቸው ከፈልጉ ይሄዳሉ፣ ከፈልጉ ይሰራሉ። በፑንትላንድ ዋና ከተማ ገረዌ የሚገኘው የኢትዮጵያ ቆንስላ የኢትዮጵያውያኑን መመለስ እያስተባበር እንደሚገኝም ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ